ከአዲስ አበባ ወጣ ብሎ ኦሮሚያ ክልል ውስጥ በሚገኘው ለገጣፎ አካባቢ ከአርሶ አደር መሬት ገዝተው የገነቡት ቤት ህገወጥ ነው በሚል እንዲፈርስ መደረጉ በአደባባይ እየተፈጸመብን በደል ነው ሲሉ ነዋሪዎች እየገለጹ ናቸው። የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚጠጋ ደግሞ ከገበሬ ላይ መሬት መግዛት በራሱ ህገወጥነት ነው ብለዋል ለቪኦኤ የክልሉ መንግስት ለገጣፎ ብቻ ሳይሆን በመላ ኦሮሚያ በህገወጥ መንገድ ተሰርተዋል የሚላቸውን ግንባታዎች በሙሉ የማፍረስ እርምጃ እየወሰደ መሆኑንና እንደሚቀጥልም ተናግረዋል። ዘገባውን ያጠናቀረችው ጽዮን ግርማ ዝግጅቷን ጨርሳ ስቱዲዮ አብራኝ ትገኛለች። ጽዮን፣ ያንቺ ነው አየሩ። በለገጣፎ መኖሪያ ቤት እንደፈረሰባቸው በስልክ ለአሜሪካ ድምጽ የተናገሩ ነዋሪዎች በአካባቢው መሬቱን ከአርሶ አደሮች ላይ ገዝተው በተለያየ ዋጋ ከትንሽ እስከ ትልቅ ቤት መገንባታቸውን ይናገራሉ። መሬቱን ሲገዙ አርሶ አደሮቹ የአፈር ግብር መክፈላቸውን የሚያሳይ ሰነድ መመልከታቸውን ይገልጻሉ። ከዛም በኋላ ግብር መክፈላቸውን መብራትና ውሃ በህጋዊ መንገድ ማስገባታቸውንም ይናገራሉ። ይህ ሲሆን መሐንዲሶች መጥተው ቦታውን አይተው ማረጋገጫ ሲሰጥ የሚፈጸመው መሆኑንም ይገልጻሉ። በአካባቢያቸውም የልማት ማህበር አቋቁመው መንገድ ጭምር ማሰራታቸውንም ይናገራሉ። አንዳንዶቹ ከ1997 ዓ ም ጀምሮ በአካባቢው መኖራቸውን እስከ ሰባትና ከዛ ቀናት ባነሰ በተሰጠ ማስጠንቀቂያ ግን ቤታቸው እንደፈረሰባቸው ይገልጻሉ። በስልክ ያነጋገርናቸው አንድ ነዋሪ እንደሚናገሩት ለደላላ ሰላሳ ሺህ ብር ከፍለው አራት መቶ ሺህ ብር መሬት መግዛታቸውንና በዛ ላይ ደግሞ ቤት ሰራሁበት ይላሉ። ትንሽ ቤት አለው ግን እንደዚህ ትልቅ ቤት አልተሰራበትም። ሁለት ክላስ ቤት ነበረው መጀመሪያ ያን ሁለት ክላስ ቀጥ ሰርቼ ነው አሁን ይኸው ዛሬ ፈረሰ። ምን ያህል ብር አውጥተው ሰሩ? ከአንድ ሚሊዮን በላይ ይሆናል ብሩ። ያው ሀገር ያጠው ነው ቤቱ፣ ትልቅ ቤት ነው። አዎ ትልቅ ቤት ነው። አሁን እማዋራሽ የፈረሰው ቤት ላይ ቁጭ ብዬ ልጆቼን በትኜ በሀዘን ውስጥ ሆኜ ነው የምናገረው። ምንም የለኝም፣ መንግስት እንዳደረገ ያድርገኝ ብዬ መንገድ ላይ ቁጭ ብያለሁ ይላሉ። ሌላው ነዋሪ ደግሞ በሱ ከሰባት ሺህ ብር ከአስራ ሁለት ዓመት በፊት የገዛሁት ቦታ ላይ ቤት ሰርቼ ነበር ይላሉ። የዚችን ገባሁት በኢትዮጵያ አቆጣጥር በአስራ ዘጠኝ ዘጠና ስምንት አመተ ምህረት ከማን ላይ ነው የገዙት? አርሶ አደር ነበረ ያኔ። አርሶ አደር ነው፣ ምንም የከተማ ልማትም የለውም። ከእርሻ መሬታቸው ነው ይሸጡሉ። ከእርሻ መሬቱ ላይ እሳቸው ሲሸጡሉት፣ ህጋዊ ነው ህጋዊ አይደለም፣ መግዛት እችላለሁ መግዛት አልችልም ብለው አጣሩ። ገበሬዎች ናቸው፣ ገበሬዎች ስለነበሩ ወደ ከተማ አልዞረም እና ገበሬዎች ናቸው። እኛ ከገበሬዎች ነው የገዛነው የአፈር ግብራቸውን አይተን እያረሱት ያለው ከማሳቸው ነው የገዛ ነው። መሬት መግዛት ይቻላል ከገበሬ ላይ ከገበሬ ላይ እንግዲህ ያው ገበሬዎች ስለነበሩ እና የቤት ችግር ስላለብን ተከራይተን፣ የልጆች አባት ላይ ተከራይተን ምናምን ስለምኖር ስለተገዙ ከዛ ገዛ ነው ማለት ችግራችንን እንትን ለማለት ስለዚህ ምን ሰሩበት እርስዎ? ከገበሬ ላይ ገዝተው ትልቅ ቤት ሰራሁበት ማለት ያቤቅዳ ቤት ነው። ስልሳ አምስት ቆርቆሮ ቤት ሰራሁበት። ግብር አለኝ፣ ሰ ሁለት ሶስት ጀምሮ እስካሁን ድረስ እየገበርኩ ነው። ግብር አለኝ፣ ውሃ አለኝ፣ መብራት አለኝ። መሀንዲሶች መጥተው አይተውን፣ ሁለት ሶስት መጥተው ከአንደኛ መጀመሪያ አለ መንገድ ላይ ነው ተብዬ ፕላኑ መንገድ ላይ ያዛል ተብሎ፣ ከመንገድ ፕላኑን አነሱብን፣ ቤቱን አፈረሱብን። እንደገና ደግሞ ደግሜ ድጋ ጎብለት አምስት አመተ ምህረት እንደገና ሰራው ወደዚህ ማለት ነው። ከመንገዱ ይነጻ ከዛ በኋላ ውሃ አስገባን፣ መብራት አስገባን፣ መንገድ ልማት ሰራን። ይህንን ሁሉ እያደረግን ባለበት ሰዓት ነው አምስት መቶ አሁን ያሰረቱ። ነዋሪዎቹ አሁን ከነ ቤተሰቦቻቸው መንገድ ላይ መውደቃቸውን ገልጸው እስከ ዛሬ ድረስ ቤት ሰርተን ቤተሰብ መስረተን ና ከብደን ስንኖር ምንም ሳንባል አሁን ህግ ወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸምብን በደል ነው ይላሉ። አቤቱታም እንዳናቀርብ የኦሮሚያ ልዩ ኃይል ፖሊስ አብሮ በመሆን በአካባቢው ላይ እንዳንኖር አድርገው አፈረሱብን ሲሉ አቤቱታቸውን ያሰማሉ። በዚህ ጉዳይ ላይ የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚዴጋ ከገበሬ ላይ መሬት መግዛት በራሱ ህገ ወጥነት ነው ሲሉ ለቪኦኤ ተናግረዋል። በየትኛው ህግ ነው ቤቶቹ እንዲፈርስ የተደረጉት ስል አነጋግሬያቸው ነበር። የሊዝ አዋጅ ህግ አለ በፌዴራል መንግስት የወጣ በሁለት ሺህ አራት አካባቢ የወጣ ሰባታ ዛር ሁለት ሺ አራት የሚባለው አዋጅ ነው። አዋጅ የሚደነግገው መሬት የሚተላለፈው በሁለት መንገድ ብቻ ነው ይላል። እሱም አንዱ በሚደባ ነው፣ በጣም ያለው መንግስት ወስነው ማለት ነው። ሌላ ጫ ነው፣ ይሄ በውድድር ነው። ስለዚህ ከዚህ ከሁለቱ መንገድ ውጪ መሬት የሊዝ አዋጅ የከተማ መሬትን ለማስተዳደር የወጣ አዋጅ ነው። በዚህ ሊዝ አዋጅ መሰረት በሁለቱ መንገድ ብቻ ነው የሚተላለፈው። ደንቦችም አሉ። ስለዚህ ህጎችን መሰረት አድርጎ ነው። እንግዲህ ዋናው አላማው ከተሞች በሊዝ እንዲተዳደሩ ነው። ዋናው አላማው የሊዝ ስርዓት በተለይ የኦሮሚያ ብዙም አልሄደበትም ከስድስት መቶ አርባ ዘጠኝ ከተሞች ወደ አርበን የሆኑ ናቸው ወደ ሊዝ ስርዓት የገቡት። እዚህ ሊዝ ስርዓት ውስጥ የገቡ ራሱ ህገወጥ ግንባታዎችንም ለማስተካከል ብዙም አልሄድንበትም። ግን ሌሎቹ ክልሎች ብዙ ሄደውበታል። ትግራይ ክልል ብዙ ሄደውበታል። አማራ ክልልም የተወሰነ ሄደዋል። ህገወጥ ግንባታ ግን ሁሉም ቦታ እያስቸገር ያለው እንትን ነው። ያው ዞሮ ዞሮ የለገጣፎ ያልሱ ደግሞ አብዛኛው ገደላማ አካባቢ ነው እየተገነባ ያለው። ወንዝ ዳር ነው እየተገነባ ያለው። ግሪነሪ ኤሪያዎች ላይ ነው የሚገነቡት። እንዳም አንዳንድ ደግሞ መንግስት ካሳ ከፍሎ ለልማት ያዘጋጀው መሬት ላይ ነው ህገወጥ እየተገነባ ያለ። ስለዚህ ይሄንን ወደ መስመር ማስያዝ በህጉ መሰረት፣ በሊዝ ህግ መሰረት፣ የፌዴራል ህጎች መሰረት አድርጎ የከተማው ፕላን መሰረት አድርጎ የህግ የበላይነትን የማስከበር ሁኔታ ሲመጣ እንግዲህ ሻሸመኔ ላይም ብዙ ቤቶችን አፈርሰናል ቡራዩ ላይም ብዙ ቤቶች ፈርሰዋል ሰበታ ላይም ተመሳሳይ ከእሁድ ጀምሮ እስከ ዛሬ ድረስ ደግሞ መቱ ላይ ስድስት መቶ አስራ አንድ ቤቶች ፈርሰዋል እንደው ፎቅ ጭምር ማለት ነው የለገጣፎ ብቻ ለምን ፒክ ተደርጎ እንደ አንድ ብቻ ተወስዶ ለምን ታርጌት እንደተደረገ አላውቅም። እስቲ እንግዲህ ዶክተር ሚልኬሳ በደንብ አብራርተውታል። ከህጋዊነቱ አኳያ በደንብ አስረድተዋል። ይሄ በህጋዊ መልኩ ፕላን ያለው በደንብ በማስተር ፕላን ላይ የተመሰረተ ከተማ መገንባት የሚለው ነገር እሱ ሁሉ በተገቢው መንገድ ያስረዱ ይመስለኛል። ግን ቀደም ብለው እርስዎም እንደጠቀሱት፣ ነዋሪዎቹም እንደሚያነሱት ኦሮሚያ ክልልንም ሆነ ሌሎቹ የኢትዮጵያ ከተሞች በጣም በህገወጥ አሰራር፣ በተለይ ከመሬት ጋር በተያያዘ በህገወጥ አሰራር ስር እንደነበሩ ሲነገር ቆይቷል። ለምሳሌ እነዚህ ሰዎች ከአርሶ አደሮች ላይ ነው መሬቱን የገዙት። ሲገነቡት የከተማው አስተዳደር ነበረ። ቤቶቹን ሲሰሩ፣ መብራት ሲያስገቡ፣ ውሃ ሲያስገቡ፣ የከተማው አስተዳደር እዛው በነበረበት ቦታ አለ። ከዚህ ቀደም ደግሞ እንደዚህ ያደረጉ ሰዎች በኋላ ወደ ህጋዊ መንገድ ገብተው ካርታም የሚያገኙበት መንገድ ነበር። ይሄ ጥፋት ከሰዎቹ ከገዙት ሰዎች እኩል በመንግስቱ አስተዳደር ኦሮሚያ ክልል መንግስት አስተዳደርም ጭምር አብሮ የተሰራ ጥፋት እንደሆነ ይታየኛል። ምክንያቱም ከ12 ዓመት ከ15 ዓመት በላይ እያየው የተሰራ ነገር ነውእና ይሄ ነገር ህገ ወጥ ነው ተብሎ ሲመጣ ሰዎቹ ላይ እርምጃ ሲወሰድ በመንግስት በኩል የተሰራው ጥፋት በምንድን ነው የሚካካሰው? አሁን እነዚህ ሰዎች ሰርተው ሀብታቸውን፣ ገንዘባቸውን አፍስሰዋል። እዚህ ቤት ላይ እንዴት ተደርጎ ነው የሚካካስላቸው የመንግስቱ ጥፋት? ጥያቄሽ ልክ ነው። ለዚህ ችግር ዋናው መንስኤ እንግዲህ የመንግስት ድርሻ ከፍተኛ መሆኑን ይሄ ግልጽ ነው። ይሄ ማለትም ማለት ነው። አስቀድመው ትብልት ማድረጉ ይቀል ነበር ይሻላልን እሱ ነው የሚመረጠው? ህግ ሲወጣም ለመከልከል ነው። ወጥ ግንባታዎች እንዳይካሄዱ ነው። ለምን አልተከለከለም? የመንግስት ድርሻ ምንድን ነው? ምነት እያደረጋችሁ ያልሽው አንደኛ፣ በተለይ ሁለት ሺ ስድስት ሁለት ሺ ስድስት ሁለት ሺ ሰባት አካባቢ ነው በአብዛኛው የተገነባው። እኛ ዳታ አለ። በአብዛኛው የነበረው መዋቅርም ደካማ በመሆኑ አንዳንዴ ደግሞ እዛ ውስጥ በወቅት ግንባታ የሚሳተፉ ሰዎችም አሉ። የምንም ለይተናል እርምጃ መወሰንበት ኤሪያዎች አሉ። አንዳንዴ ደግሞ አንዱቶችም ፎግ ሳይል የሚባል የማሳይስቃት ያላቸው የሆነ ቦታ ይሰጡና ከዚያ ሲያፍ አድርጎ እንደ እንቁራሪት ዘለው ሌላ ቦታ ይሰጣሉ። ይቺ መሀል ላይ ያለች ደግሞ ለህገ ወጥ የምትዳረግ መሬት ሆና አገኝተናል። ስለዚህ የመሬት ወረራ ላይ የተሳተፉ መሀንዲሶችን የታሰሩበት አለ። ደላሎችንም አንዳንድ ከተሞች ላይ ተጨባጭ ማስረጃ የተደገፈ ነገር ሲገኝ የታሰሩበት ሁኔታ አለ። የተባረሩ ሰራተኞቻችን አሉ፣ አመራሮቻችን አሉ። ይሄ ነገር ይቀጥላል። በምን እዚህ ገወጥ ነገር ውስጥ የተሳተፉ ሰዎች አንተ ዝም ብሎ ማየት ራሱ ህገወጥ ነው፣ ያስቀጣል። በተለይ የፌዴራሉ የሊዝ ህግ ሰባት ሃያ አንድ ግባር ሁለት ሺ አራቱ የምለው የመንግስት አመራር ሆኖም ቁጭ ብሎ ያየ ይሄ ነገር ሲገነባ ያየ ፍርድ ከአምስት አመት እስከ ሰባት አመት ያስፈርድበታል። የገነባ ደግሞ የገነባ ሰው ህጉን ጥሶ ህገወጥ ግንባታ አካሄደው ከሁለቱ መንገዶች በሚገባ እና ከጫረታና ከሚገባ ውጭ የገነቡ ሰዎች ደንብ ሰባት አመት ከአስራ አምስት አመት ጽኑ እስራት ለሚጠብቃቸው ይደነግዛል። ግን ወደዛ በህገ ወጥ ግንባታ ላይ የተሳተፉ ሰዎችንም ለህግ ብዙም የቀረበበት ሁኔታ የለም ግን ዝም ተብለው ንብረታችሁን አንሱ ነው የሚባሉ እ እንግዲህ አሁን እርሶም እንዳሉት የቤቶች ችግር አለ። ህጉንም አስቀምጠዋል። እንደዚህ አይነት ቤት የሚሰሩ ሰዎች አብዛኞቹ ለፍቶ አዳሪ የሚባሉ አይነት ሰዎች ናቸው። ጥረው ተጋግረው አንዳንዶቹ እንደሚሰጡት፣ ግማሾቹ አረብ ሀገር እዚህም ሀገር እንደዚህ የተለያየ ነገር ለፍተው ሲሰሩ እንደነበረ ይናገራሉ እና እነሱ ናቸው ቤታቸው የፈረሰባቸው። አሁን መንግስት እንግዲህ እንደ መንግስትነቱ ፈርሷል ቤቱ ህገወጥ ነው ተብለው አሁን ዞር በሉ ነው የሚባሉት። እንዴት ነው እነዚህን ሰዎች መንግስት የሚያያቸው? እንዴት ነው የምታዋቸው? ምንድን ነው ቀጣይ ይጣቸው? መጀመሪያውኑ ሰው ህገወጥ ውስጥ ሲሳተፍ የሚከተለው ህግ መሆኑን ያው የሊዝ አዋጁ ህጉ በግልጽ ቋንቋ የሰባት አንድ ያልኩሽ ሰላሳ አራተኛው አንቀጽ ላይ በግልጽ ቋንቋ እስር ነው የሚጠበቃቸው ይላል። ከሰባት አመት እስከ አስራ አምስት አመት ጽኑ እስራት ይላል። ወደ መቀጮ ደግሞ የሚቀርበት ከሆነ ሁለት መቶ ሺ ያስቀጣል። እንግዲህ ህጉን ጠበቃ ያደረግ ነው። በአስር ነው ህግ ነው እንግዲህ። ግን እሱን አላልንም እኛ አንድ ሰው እያወቅን ሀብቱን አስሷል ቢያንስ ሀብቱን ወስደው ከላይ ያለውን ሽጠው ቤት ተከራይቶ እንደወጣ ያው ሰብአዊነትም ስላለ ግን ህጉን መፍራት ነበረብን መጀመሪያ። ዶክተር ሚልኬሳ እንደሚሉት የኦሮሚያ ክልል እርምጃ የወሰደው ህገ ወጥ የሆነውን አሰራር ወደ ህጋዊነት ለማስገባት ለንግድ የተያዙትን ቦታዎች ለንግድ በመስጠት የኢኮኖሚ ተጠቃሚነትን ለማስፋት እንደዚሁም ደግሞ ለአረንጓዴ ወይም ለመናፈሻ ስፍራ ተብለው የተያዙትን ለመናፈሻ ስፍራ ለማድረግ ሰዎች ለመኖሪያ ቤት ቤት ከፈለጉ ግን ህጋዊ አሰራርን ተከትለው በዛ መንገድ መሄድ እንደሚችሉ ገልጸዋል። በሌላ በኩል በአንድ ወይም በተወሰኑ ብሔሮች ላይ ብቻ የተወሰደ ምጃ ነው ተብሎ የሚጠቀሰው ትክክል እንዳልሆነ ገልጸው በአጠቃላይ በተሰራው ጥናት መሰረት ህገወጥ ነው ናቸው ተብሎ የተቀመጡት ቤቶች በሙሉ መፍረሳቸውን አረጋግጠዋል።